ሰላም ጤና ይስጥልን፣ እንደምናላችሁ የተወደዳችሁ አድማጮቻችን። ይህ ዓለም አቀፉ የአድቬንቲስት ሬዲዮ ነው። ወንድሞቼና እህቶቼ እግዚአብሔር አምላክ በሰላምና በጤና ጠብቆን እንደገና ደግሞ ለአዲስ ዘመን ለአዲስ ዓመት ስላዘጋጀን እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ በሚኖረን የመዝሙር ምርጫ ክፍለ ጊዜ እግዚአብሔርን እናመሰግነዋለን። ባለፉት ዓመታት የእሱ ጥበቃና ቸርነት ስለበዛለን፣ እግዚአብሔር የተመሰገነ ይሁን። እንግዲህ ወደ መጀመሪያው የመዝሙር ምርጫችን ከመሄዳችን በፊት እንደተለመደው የመዝሙር ምርጫና አስተያየት ቢኖራችሁ በመልእክት ሳጥን ቁጥር 145 በስልክ ቁጥራችን 0910 828182 ላይ ብትልኩልን ፍላጎታችሁን ለማስተናገድ ዝግጁ መሆናችንን እንገልጽላችኋለን። ወደ ዛሬው መዝሙር ምርጫ ከመሄዳችን በፊት እግዚአብሔርን እናመሰግናለን። አብረን እናመስግን። ጌታ ሆይ ክብር ምስጋና ላንተ ይሁን የአንተ ጥበቃ ቸርነት ምሕረት በስቶልን በዚህ በመጨረሻና አስቸጋሪ በሆነው ጊዜ በአንተ ጸጋ ዘመናትን እያለፍን ስለሆነ ክብር ምስጋና ለአንተ ይሁን። የሰማይ አባት አሁንም በዘረጋኸው በአዲሱ ዓመት ደግሞ በአንተ ቸርነትና ምሕረት ወደፊት መገስገስ እንድንችል እንድትረዳ እንለምናሃለን። ከሁላችን ጋር ሁን። አድማጮቻችንን ባርክ። ጸጋና ምሕረት አብዛላቸው። እኛንም ባርከን ቤተሰቦቻችንን ወገኖቻችንን ሁሉ ባርክ። በክርስቶስ ኢየሱስ ስም አሜን። ወደ መጀመሪያው የመዝሙር ምርጫ በምንሄድበት ጊዜ ደረጄ ኩራባቸው፣ ዘማሪ ደረጄ ኩራባቸውን ይዘንላችሁ እንቀርባለን። ዘማሪ ደረጀ ኩራባቸው አዲስ ቀን አዲስ ቀን እያለ ይዘምርልናል እና ይሄ ግሩም ድንቅ የሆነ መዝሙር ያለፈውን ተስፋ መቁረጥ ሁሉ ጥለን ልክ ያዕቆብን ነው ምሳሌ አድርጎ የሚናገረውና ያዕቆብ ሌሊቱን ሙሉ ሲታገል ቆይቶ አሸንፎ አዲስ ብርሃን ስትወጣ፣ አዲስ ቀን ሲወጣ በተስፋ ተሞልቶ ወደፊት እንደሄደ ሁሉ እኛም ደግሞ ትግላችንን ሁሉ በጌታ አሸንፈን እዚህ ደርሰናል። ጌታ ረድቶናል። የወደፊቱ ሕይወታችን አዲስ እንዲሆን አዲስ ቀን እያል ይህንን በማሰብ ይህንን መዝሙር እንድንጋበዝ ደግሞ እንጋብዛቸዋለን። ይህንን መዝሙር ሰምተን እንመለሳለን። የእግዚአብሔር ጸጋ ከሁላችን ጋር ይሆን። አዲስ ቀን አዲስ ቀን አዲስ ቀን አዲስ ቀን አዲስ ቀን Arte Skan, Arte Skan, Yes, elen salse ha yo ya le. Ah I'm ቀደም ሲል እንደሰማነው ነው ደረጃ የኩራባቸው አዲስ ቀን እያለ ሲዘምር ሰምተናል። እጅግ በጣም ደስ የሚል ነው። አሁን ደግሞ ወጣት መዘምራን አይኖቼን ወደ አንተ አነሳለሁ በሚል የሚል መዝሙር ይዘውልን ይቀርባሉ እና ይህ መዝሙር ተመስርቶ የተጻፈው በመዝሙረ ዳዊት ሀያ አንድ ላይ ነው አይኖቼን ወደ አንተ አነሳለሁ ይላልና አይኖቼን ወደ አንተ አነሳለሁ ተስፋዬ አንተ ነህ እና በአንተ እታመናለሁ የሚል ነውና እጅግ በጣም ግሩምና ድንቅ የሆነ በቀጥታ በቃሉ ላይ የተመሰረተ መዝሙር ነው። ስለዚህ በሚቀጥሉት ቀናቶችና አመታቶች አይኖቻችንን ከጌታ ላይ ሳናነሳ በእሱ ጸጋ መራመድ እንድንችል እግዚአብሔር ይርዳል። መዝሙሩን Chingweri terarochanisa, let achi kavadi I know Chingweri terarochanisa, let achi kavadi and the bread. and ዓይኖቼን ወደ አንተ አነሳለሁ። ዋው ዋው! ግሩምና ድንቅ መዝሙር ነበረ። ዐይኖቼን ወደ አንተ አነሳለሁ። እና ዐይኖቻችንን ወደ ጌታ ማንሳት እንድንችል እግዚአብሔር እያንዳንዳችንን ይርዳል። በመቀጠል ደግሞ እንደገና ደረጀ ኩራባቸው ግሩም ድንቅ የሆነ ተስፋ የሚጭር መዝሙር ይዞልን ይቀርባል እና በእውነት የእኛ ክርስቲያኖች በጌታ በኢየሱስ ክርስቶስ ተስፋ ባይሆን ኖሮ ወደ አንዱ ቀን ለመሻገር በጣም ከባድ ነበር። ነገር ግን በሱ ተስፋ በማድረግ ከቀን ወደ ቀን ስለምንሻገር እግዚአብሔር የተመሰገነ ይሁን። ስለዚህ ደረጀ ብሩ ተስፋ ብሩ ተስፋ እያለ የሚቀጥለውን መዝሙር ይዞልን ይቀርባል። ይህንም መዝሙር ደግሞ አድምጠን እንመለሳለን። When our heart So توس فملو کاچ نه بسناتم Sağ <laughs> ተስፋ ግሩም ተስፋ። ሁል ጊዜ ተስፋችን በጌታ በኢየሱስ ክርስቶስ ላይ ግሩም ብሩህ ሆኖ መራመድ እንድንችል እግዚአብሔር ይርዳን። በመቀጠል የምንሰማው መዝሙር ደግሞ ደስታ ቀን፣ ደስታ ቀን የሚል ነው። ይህንም መዝሙር ይዘውልን የሚቀርቡት የዚህ የፍልሃ ሰባተኛ ቀን አድቬንቲስት ወንድ መዘምራን ናቸው። ደስታ ቀን፣ ግሩም ቀን እያሉ የወደፊቱ ከፊታችን ያለውን ቀን በደስታ በመቀበል በእግዚአብሔር ተስፋ ደስ ብሎን መመላለስ እንድንችል ያበረታቱናል። ይህንን መዝሙር ስንሰማ ልባችን በእግዚአብሔር ደስ ብሎን ደግሞ በደስታ እንዲሞላ ጸሎታችንና ምኞታችን ነው። ብሩካን ነው የሱስ ሲመጣ ወንጌሉን ለዓለም መስክሩለት Solo noi Gesù eterno sei o tempalena sei Destacker Destacker no desta ken desta I am the Destaken, stuck and destaken stuck and the stuck and the stuck and the stuck and the stuck and the stuck and the and me, the girl's the stock, the stock, the stock, the stock, the stock, the stock, the stock, the stock, destaken, stock, the stock, the stock, the the stock, the stock, the stock, Destaken, destaken, or oh destaken, destaken, destaken, destaken, destaken or oh destaken, destaken. Torna, Jesus, till በመጨረሻ ይዤላችሁ የቀረብኩት መዝሙር ሕግህ ለእግሬ መብራት ነው ይላል ወንድማችን ደረጄ ኩራባቸው። በእውነት የእግዚአብሔር ቃል መብራት ነው። በዚህ ጨለማ ዓለም ውስጥ ስንራመድ የእግዚአብሔርን ቃል ከያዘን ፊት ለፊታችን የሚመጣ የሚያስደነግጥና ድንገተኛ የሆነ ነገር አያጋጥመንም። ምክንያቱም የእግዚአብሔር ቃል ለእግራችን መብራት ነው። ስለዚህ እንዳንሰናክል እንዳንደናቀፍና ደግሞ በተለያየ ነገር ተሳስረን እንዳንወድቅ የእግዚአብሔርን ቃል ሁል ጊዜ እንደ መብራት ይዘን ወደፊት መራመድ እንድንችል እግዚአብሔር እያንዳንዳችንን ይርዳል። በመጪው ዓመት፣ በአዲሱ ዓመት ወንድሞቼና እህቶቼ ሕጉ ለእግራችን መብራት፣ ለመንገዳችን ብርሃን እንዲሆንልን

እንግዲህ አድማጮቻችን ስለነበረን የመዝሙር ምርጫ እግዚአብሔርን እጅግ አድርገን እናመሰግናለን። ይህንን ደግሞ ግሩም ድንቅ የሆነውን ተስፋ የሚጭረውን ለአዲሱ ዓመት የበለጠ በተስፋ የሚሞሉትን መዝሙሮች ደግሞ በመስማት ተስፋችሁን እንዳደሳችሁ እንተማመናለን። በሚቀጥሉት ሳምንታት ደግሞ እንደዚሁ ግሩም እና ድንቅ የሆኑ ተስፋ የሚሰጡን መዝሙሮችን ይዘን እንቀርባለን። እስከዛው የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። የእግዚአብሔር ጸጋና ምህረት ከሁላችን ጋር ይሁን። ደህና ሆኖ